የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት በሚል የምጥ የሚጠሩት የታጠቁ ቡድኖች ይንቀሳቀሱበታል በተባሉ ቦታዎች ያሉትን የሰላም ችግሮች ለመፍታት እየሰራ መሆኑን የኦሮሚያ ክልላዊ መንግስት አስታወቀ። እያከናወነ ያለው ስራም የህግ የበላይነትን የሚያረጋግጥና የፖለቲካ ስራዎችንም የጨመረ መሆኑን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። በኦሮሚያ ክልል እንቅስቃሴ የሚያደርገው የኦሮሞ ፌዴራሊስት ኮንግረስ በበኩሉ ዛሬ ባወጣው መግለጫ መንግስት ከታጣቂዎቹ ጋር ወደ ሰላም ድርድር መግባት አለበት፣ ሲል ጠይቋል። ፀሐይ ዳምጠው ዝርዝሩን ታሰማናለች። የኦሮሚያ ክልል መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ዛሬ በሰጡት መግለጫ በክልሉ ሰላምና መረጋጋት እንዲኖር ክልሉ እየሰራ መሆኑን ተናግረዋል። ታጣቂዎች ይንቀሳቀሱባቸዋል ባሏቸው አካባቢዎች ላይም የፖለቲካ ስራዎች መሰራት መጀመራቸውን ተናግረዋል። ይሄ ሁለት ስራዎችን ስለተሰራ ነው መሻሻሎች የመጡ በፖለቲካ መደገፍ መቻል አለ። በጠመንጃ ብቻ የምንወጣው አይደለም። ህዝቡ ማደራጀት ተደራጅተው እንዲንቀሳቀስ የጸጥታ አካላትን እንዲደግፍ በዛ አካባቢ ይሄ አሸባሪ ቡድን ቤዝ እንዳይኖረው ማድረግ ነው የፖለቲካ ስራ የሚደረገው። በዚህ ነው የፖለቲካ ስራ የሚባለው። ሌላው በአንድም በሌላ በተሳሳተ መልኩ ይሄኛውን አሸባሪ ቡድን የተቀላቀለ አካል ካለ በሰላማዊ መንገድ ወደ ማህበረሰቡ እንዲቀላቀል ጥሪ ማድረግ ይህም በተደጋጋሚ ያደረግነው ጥረት ነው። የክልሉ መንግስት ይህን ይበል እንጂ በክልሉ ታጣቂዎቹ ይንቀሳቀሱባቸዋል በተባሉ የተለያዩ ዞኖችና ወረዳዎች ውስጥ ሰላም እንደሌለ በዛ ያሉ የክልሉ ቀበሌዎችና ወረዳዎች በታጣቂዎች ቁጥጥር ስር እንደሚገኙ ከዚህ ቀደም ያነጋገርናቸው ነዋሪዎች ገልጸው ነበር። የኦሮሚያ ምክር ቤትና የህዝብ ተወካዮች ምክር ቤት አባላትም ታጣቂዎቹ በክልሉ አንዳንድ ወረዳዎችን መቆጣጠራቸውን ሲገልጹ ቆይተዋል። የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበነ ሆላ ሸማቂዎቹም ሆኑ የመንግስት ጸጥታ ኃይሎች የገዳ ስርዓት ምንነት ለይቶ ባለማወቃቸው አባገዳዎች ላይ ጥቃት ይፈጽማሉ ማለታቸውን ባለፈው ሳምንት መዘገባችን አይዘነጋም። በሌላ በኩል የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የገለጹት አቶ ኦዳ ተርቢ ሰሞኑን ለአሜሪካ ድምጽ ሲናገሩ በመንግስት የሚቀርቡባቸውን ውንጀላዎች አስተባብለዋል። ንጹሐንን መግደልና ማፈናቀል የሚለው ውንጀላ መሰረተ ቢስ ሲሉ የገለጹት ቃል አቀባዩ ከመንግስት ጋር ግን በውጊያ ላይ እንደሆኑ ተናግረው ነበር። በሌላ በኩል ሚያዝያ አንድ ቀን 2014 ዓ ም መደበኛ ስብሰባ ማካሄዱን ጠቅሶ መግለጫ ያወጣው የኦፊኮ ስራ አስፈጻሚ ኮሚቴ ታጣቂዎቹን በተመለከተ ባሰፈረው ጽሑፍ ፓርቲው ከዚህ ቀደም በመንግስት እና በታጣቂዎች መካከል ያለው ግጭት ፖለቲካዊ መንስኤ ያለው ሲሆን መፍትሄውም ፖለቲካዊ መሆን አለበት ብሎ እንደሚያምን አስፍሯል። ስለዚህ አሁን መንግስት በኦሮሚያ ክልል ታጣቂዎቹን አጠፋለው ብሎ የጀመረውን ዘመቻ ትቶ ወደ ሰላማዊ ድርድር መግባት አለበት ስል ጠይቀዋል። አድማጮች፣ የኦሮሚያ ክልል መንግስትና የኦሮሞ ፌዴራሊስት ኮንግረስ በየግላቸው ባወጧቸው መግለጫዎች በአማራ ክልል ጽንፈኛ ቡድን በሚሉ የሚጠሯቸውን ቡድኖች በተመለከተ ያወጡትን መግለጫ ይዘት የክልሉን መንግስትና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አስተያየት አካተን በነገ ምሽት ይዘን እንመለሳለን። ለአሜሪካ ድምጽ ጸሐይ ዳምጠው ካ